ዲሞክራሲ በተግባር ከተቃዋሚ ፓርቲዎች አቅም አንጻር ከፍተኛ የተባለ ከ26 ሚሊዮን ብር በላይ በጀት ለአንድ ዓመት መድቦና የሥራ ዕቅድ አዘጋጅቶ ትግሉን ለመምራት መዘጋጀቱን ሰማያዊ ፓርቲ አስታውቋል። የተጠቀሰውን ያህል ገንዘብ ማሰባሰብ በእርግጥም የሚቻል ነው ሲሉ የፓርቲው ሊቀመንበር አቶ ይልቃል ጌትነት ለቪኦኤ ይገልጻሉ። እንዴት? ይህንንና ተያያዥ ጥያቄዎችን ያነሳው እስክንድር ፍሬው አጭር ቆይታ አድርጓል። በቅርቡ የተቋቋመው ሰማያዊ ፓርቲ ሰሞኑን ባወጣው መግለጫ አመራሮቹ በሀገሪቷ በተንቀሳቀሱ የፖለቲካ ፓርቲዎች ውስጥ የነበራቸውን ቅርበትና ዕውቀት ይጠቅሳል። ይህ ደግሞ በየፖለቲካ ፓርቲዎቹ የነበሩትን ጠንካራና ደካማ ጎኖች በቅርበት ለማጥናትና ለመረዳት እድል እንደሰጣቸው አመልክቷል። ስለሆነም ያለፉት ስህተቶች እንዳይደገሙና ትግሉን የኢትዮጵያን ሕዝብ የዲሞክራሲ ጥያቄ በሚመጥን አኳኋን ለማስኬድ በ2005 የበጀት ዓመት ከ26 ሚሊዮን ብር በላይ በጀትና የስራ እቅድ ማዘጋጀቱንም ይፋ አድርገዋል። ይህ የገንዘብ መጠን ከተቃዋሚ ፓርቲዎች አንጻር ከፍተኛ ነው። እናም ሁኔታውን እንዲያብራሩልኝ የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነትን አነጋግሬ ያለው በጀቱ በእርግጥም በፓርቲያቸው የታቀደ መሆኑን አብራርተዋል። አዎ እንግዲህ እንደምታውቀው ተቃዋሚዎች በእኛ ሀገር ሁኔታ ብዙ ዋጋ ይከፈላል። ብዙ ጥረት ተደርጓል። የኢትዮጵያ ሕዝብ ብዙ መስዋዕትነት ከፍሏል። ነገር ግን እስካሁን ባለው ሁኔታ የሌሎችን ድካም ዝቅ ለማድረግ አይደለም፣ ተስፋ የሚጣልበትና ጠንካራ ድርጅት ሆኖ ድርጅቱን በመምራትም የራሱን የውስጥ ጥንካሬ በማምጣትም ለሕዝብ ተስፋ በመሆንም ረገድ እዚህ ግባ የተባለና አይን የሚጣልበት ተስፋ የሚደረግበት ነገር አለ ብለን አናምንም፣ በእኛ እምነት። እና ይህንን ነገር መልካስ ይዞ መምራት ካለበት ሰማያዊ የህዝብ ፓርቲ እንዲሆን ከተፈለገ ድርጅቱም ውስጣዊ ጥንካሬውን አምጥቶ ምን ማድረግ አለበት የሚለውን ነገር ለረዥም ጊዜ ምርጫ ቦርድም ህጋዊ ሰርቲፊኬት ከልክሎን ረዥም ጊዜ ቆይተን ስለነበረ በብዛት ያሳለፍነው የፖለቲካውን ሂደትና እስካሁን የመጣንበት መንገድ መገምገም፣ እና ማየት ማጥናት በእነዛ ነገሮች አቋም መውሰድ ነበረ እና የሚሰራቸውም ስራዎች አንዱ ደግሞ አንድ በህዝብ ስም የተቋቋመ ፓርቲ ግልጽነት የመጀመሪያው ነገር ነው። ስለዚህ ገንዘብ ከየት እንደሚያገኝ፣ እንዴት እንደሚሰበስብ፣ ምን እንደሚሰራ፣ እነዛ ስራዎቹ በምን ያህል ጊዜ እንደሚከናወኑ፣ ኢንስቲቱሽናላይዝድ ሆኖ መልክ ያለው ተቋም ሆኖ መውጣት አለበት። እና አንድ የተቃዋሚ ፓርቲ ከህዝብ ጋር ሆኖ ያለምንም ጥርጥር የሀገር ስልጣን ለመያዝ ነው የሚደራጀውም የሚመራውም የተሻለና የተለየ አማራጭ አለኝ ብሎ የሚያስበው። ይህ ከሆነ ደግሞ ስልጣን ላይ ከመድረሱ በፊት የሚሰራቸው ስራዎች በዝርዝር ታውቀው አማራጭ ሁነው ከእቅድ አስተቃቀዱ ከአሰራሩ፣ ከውስጥ ዲሞክራሲው ጀምሮ በግልጽነት የሚንቀሳቀስ መሆን አለበትና ይሄ ነገር እንደ አዲስ ባህልም ሆኖ እንዲቀጥል ሁለተኛ በእምነትም ደግሞ እችን ያክል ነገር መስራት ካልተቻለ አንድ የህዝብ አማራጭ ሁኜ ይቀርባለሁ እና ሀገራዊ ፓርቲ ነኝ ያለ እችን ያህል ገንዘብ እንደምንም ብሎ ከአባላቹ መሰብሰብ እና በዚህም ደግሞ የሚሰራውን ስራ በግልጽ ካላደረገ እንደ እንደተለመደው ነገር ኢህአዴግ በደል አሰማን እያል ልክ አለም አቀፍ ድርጅቶች የሚያደርጉትን ጩኸት እያሰማን ብቻ መቆየት አያስፈልግም። አባላት ራያ ያላቸው ድርጅታዊ ጥንካሬያቸውም ለህዝባቸውና ለተከታያቸው ተስፋ የሚሰጡ ነው። ፖለቲካውንም ወደፊት የሚያራምዱ ነው። እንዲመጣ ካስፈለገ እንደዚሁ የስራ እቅድ አውጥቶ ለዛ ስራ አቅድም ተመጣጣኝ የሆነ ገንዘብ ከነ መገኛ ምንጩና ዘዴው ጭምር መቅረብ ስለነበረበት እንግዲህ አዲሱን ዓመት ይህንን ነገር ተግባራዊ ለማድረግ ሰማያዊ ፓርቲ እስካሁን ድረስ ያገኛቸውን መልካም ሆነ መጥፎ ልምዶች ወደ በጎ ነገር በመለወጥና የተሻለ ውጤት ለማምጣት አመራሩን በቁርጠኝነት በኃላፊነት እንወስዳለን ብለን ተዘጋጅተናል። አቶ ኤልካን እንግዲህ እርስዎም እንዳሉት ፓርቲያችሁ አዲስ ፓርቲ ነው። በቅርቡም ነው የሰርቲፊኬቱን ያገኛችሁት ከምርጫ ቦርድ። ይህን ያህል ገንዘብ ከየት ነው የሚመጣው? አሁን አሁን ሰው ሊጠይቅ የሚችለው ጥያቄ ነው። ይሄ ምናልባት በአንዳንድ ጋዜጦች ላይ ወጥቶ ነበረ። ይሄ መጠን የብሩ መጠን ማለት ይህን ያህል በጀት ተመደበ የሚል እና ከሀያ ስድስት ሚሊዮን ብር በላይ ይ አዲስ ፓርቲ መሰብሰብ አይከብደውም ወይ ወይስ በእጃችኋል ለገንዘቡ ብዙዎች ጋዜጠኞችም ጠይቀውኛል ይህንን በሁለት መንገድ ነው የማየው እኔ አንደኛ ነገር እንደተባለው ኢህአዴግ ነው እንዳንድ ተቀናቃኝ ፓርቲ የምናየው እና እሱ የመንግስትን ንብረት ሀላፊነት ስልጣንን ፓርቲና መንግስት እዚህ ሀገር በውል ድንበሩ የማይታወቅበት ሀገር ነው ሁሉንም ነገር ተጠቅሞ ተቃዋሚዎችን መጨቆንንም ጨምሮ የሚሰራውን ነገር ሪቨርስ አድርገን ለህዝብ ተስፋ የሚሆን ነገር መስራት አለብን ተብሎ የምር ከተያዘ ስራውም ከዛ የሚመጥን ተመጣጣኝ ነገር እንዲሆን ያስፈልጋል። ይሄ የመጀመሪያው አሰምሽን ነው ስንነሳ። ያ ከሆነ ደግሞ ይሄ የንግድ ድርጅት አይደለም፣ የህዝብ ስራ ነው። የህዝብ ስራ ሲሰራ ደግሞ እንግዲህ ፓርቲ አእምሮ አሰባሳቢ አንጎል ነው የሚሆነው ሚዲያዎች እናንተን ጨምሮ የህዝቡ አንደበት ናችሁ። ህዝቡ ደግሞ ጉልበትና ሀሳብ ገንዘብ ነው። ነው እንግዲህ የፓርቲው ኃላፊነት ይህንን ገንዘብ እንዴት እንደሚያገኘው ዲዛይን ማድረግ ማውጣት፣ ከዛ ደግሞ ይህን ገንዘብ ለምን ስራ እንደሚያውለውና በዛን ጊዜም በምን እንደሚሰራው ማድረግ እና ይህንንም ነገር ለህዝቡ በሚገባ ማሳወቅ ማደራጀት ነው። ይሄ እንጂ ገንዘቡ ልክ አንድ ኢንቨስትመንት ስራ እንደሚሰራ ከሆነ ቦታ ተቦጭቆ እንደዚህ አይሆንም። እሱን እንግዲህ በተለያየ መልኩ የተወሰኑ ቀና ግለሰቦችና የፖለቲካውን ወደፊት እንዲራመድ የሚፈልጉ የሚደግፉ ሰዎች አሉ፣ የተቃውሞ ጎራ። ይሄ ምንም ጥርጥር የለውም። አዋጁም ይፈቅዳል። የተለያዩ የገንዘብ ማሰባሰቢያ ዘዴዎችም አሉ። እነዛንም ከታክስ ነፃ በመሆነ መንገድ ማድረግ እንደምንችል ህጉ ይፈቅድልናል። ነገር ግን ዋናው ነገር ከአባላት መሰብሰብ አለበት ነው ይሄ ገንዘብ። ገንዘብ ከአባላት ሲሰበሰብ ሁለት ጥቅሞች አሉት። ስንት አባላት አሏችሁ? አሁን ያን ያህል ገንዘብ ለመሰብሰብ የሚያስችል የአባላት ቁጥር አለ ወይ? ፓርቲው ያሉት አባላትም አሉ። እንግዲህ ቅርብ ጊዜ ነው። ምንም መፈናፈኛ ነገር የለም። መረጃውም አስተላለፍም የምንሰራቸውን ስራዎች ማሳወቂያው መንገድ በጣም ዝግ ነው። እውነቱን ለመናገር ህጋዊ ፓርቲ መሆናችን እንኳን ከምርጫ ቦርድ ጋር ያን ያህል ውጣ ውረድ አድርገን ጋዜጦች አይደርሱም። ገጠር ሬዲዮ የለም፣ ምንም የለም የደረሰብን ችግርም ሆነ ሰርተፊኬት ማግኘታችንን ለህዝብ መግለጽ አልቻልንም እና ያም በመሆኑ እንግዲህ የአባላትን ታች ድረስ አነቃንቆ እስካሁን ድረስ በነበረው ሁኔታ ይሄ ነው ብሎ ኦብጀክቲቭ ለመናገር ይከብደኛል። ግን ፖቴንሻል የሆኑ ደጋፊዎች እንዳሉ ይታመናል እዚህ ሀገር ውስጥ። አቶ ይልቃል እንግዲህ እነዚህ ረጅም ዓመታት የቆዩ ፓርቲዎች ያን ያህል ገንዘብ ማሰባሰብ ካልቻሉ እርስዎ የጠቀሷቸውን ፓርቲዎች ሊሆኑ ይችላሉ። ሌሎች ተቃዋሚ ፓርቲዎችም በስም ባንጠቅሳቸውም ለምሳሌ ረጅም ዓመት ቆይተው ያን ያህል ገንዘብ በዓመት መድበው አላስታውስም ብለዋል። እርስዎ ለምሳሌ እርስዎ ባለዎት ልምድ ይሄ የእናንተን እቅድ በጣም የተለጠጠ አስመስሎ ያሳየውም ይሄ ያን ያህል ዓመት የቆዩት ፓርቲዎች ያን ያህል ማሰባሰብ ካልቻሉ ሰማያዊ ፓርቲ አዲስ ነው ገና ና ሀያ ስድስት ሚሊየን ትንሽ የተለጠጠ እቅድ ሆኖ አይታያችሁ? እንግዲህ እውነቱ የተነሳው ከፋክቱ ነው። መጀመሪያ ይህንን እቅድ እንዴት እንሰራዋለን፣ ምን እናገኛለን፣ ምን አለ ፖቴንሻል የሚለው ሳይንቲፊክ በሆነ ሁኔታ ከትንሹ አዲስ አበባ እንኳን ይህን ያህል ህዝብ ኢህአዴግን አይደግፍም፣ ይህን ያህል ህዝብ አማራጭ ይፈልጋል። ከዛ ውስጥ እኛ አምስት ፐርሰንት የሆነ አራት ሰው ከመቶ ሰው በወር አስር ብር ቢሰጥህ ነው። ይሄ ካልሆነ ፖለቲካውን ገና ለውጥ መፈለግም የለብንም ለውጤትም ሩቅ ነን፣ ረዥምም ነን የሚለውንም ነገር አብሮ ማሰብ ያስፈልጋል። ሁለተኛ የሰማያዊ ፓርቲ መመስረት ምክንያቱ ከአንተም ጋር የተመሰረትን አካባቢ አንዳንድ ኢንተርቪዎች ሰርተናል። እኔ ድካሙን አውጣውረዱ ብዙ ነው። ነገር ግን በአመራርና ትልቅ ነገርን አስቦና በራሱ ምክንያቱ ነው። በኢህአዴግ ድክመት፣ በኢህአዴግ ጥፋት፣ በኢህአዴግ ችግር ሳይሆን አስተማማኝ አማራጭ ሆኖ ለመውጣት ተብሎ የተሰራ ነገር ቢሆን እኮ ሰማዩን መመስረት አልነበረበትም። አባልም ማግኘት አልነበረብንም እኛ ደጋፊ ማግኘት አልነበረብንም። ሚዲያም ማግኘት አልነበረብንም። ስለዚህ ባለው ነገር አንድ ሰው ሰማኒያ ዓመት ሰርቶ አልተሳካለትም እና ና ሀያ አንድ ዓመት ላይ ያ ሰውዬ ከተወለደ ስልሳ ዓመት በኋላ መጥቶ አይሳካለትም የማለትም አሰምሽኑም እራሱ ልክ አይመጣም። የሰማያዊ ፓርቲ የቅርብ ጊዜ እቅድ በዚህ ዓመት በሚካሄደው የአዲስ አበባ ምክር ቤት ምርጫ መሳተፍ መሆኑንም ሊቀመንበሩ አቶ ይልቃል ጌትነት ገልጸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።